You're with SBS Radio. Find more great stories in your language at sbs.com.au. ወደ <laughs> ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የፌዴራል መንግሥቱ የማይጋቭ ድረገጽ ተጨማሪ የኦንላይን ትራፊክ ማስተናገድ የፌዴራል መንግሥቱ የማይጋቭ ድረገጽ ተጨማሪ ኦንላይን ትራፊክ ማስተናገድ ለምን እንደተሳነው እንዲያስረዳ ጫና ገጠመው። ኩንስላንድ የኮሮና ቫይረስ መስፋፋትን ለመገደብ ድንበሮቿን ልትዘጋ ነው የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬልያ ማኅበራዊ አገልግሎት ምክር ቤት የፌዴራል መንግሥቱ በኮሮና ቫይረስ ሳቢያ የገቢ እጦት ለገጠማቸው ሠራተኞች ድጎማ ለመስጠት መታወኩን ገለጠ። ምክር ቤቱ ገቢ አልባ ሰዎች በየሴንተርሊንክ ቢሮዎች አለቅጥ የረዘሙ ወረፋ ጥበቃ ለመያዝ ግድ መሰኘታቸውና በሴንተርሊንክ ሠራተኞችም ላይ የበዛ የሥራ ጫና መፍጠሩ ያሳሰበው መሆኑን ተናግሯል። የፌዴራል መንግሥቱ በበኩሉ የማይጋቭ ድረገጽ በአንድ ጊዜ ማስተናገድ የሚችለው 55,000 ተጠቃሚዎችን ብቻ እንደሆነ የገለጸ ሲሆን፣ በሌላ በኩል ግና ድጎማ ጥያቄዎች በኦንላይን እንዲያመለክቱ እየገፋፋ ነው። የምክር ቤቱ ዋና ሥራ አስፈጻሚ ካሲ ጎልዲ መንግሥት ተጨማሪ 5,000 ሠራተኞችን አሰማራል ብሎ የገባው ቃል መች ግብር ላይ እንደሚውል እንደማያውቁ ገልጠዋል ያይዞም ኦንላይን ለማይጠቀሙ እርዳታ ፈላጊዎች አማራጭ መንገድን ሲጠቁሙ እንደ ማህበረሰብ ከቶንም የኦንላይን ተጠቃሚ ያልሆኑ በርካታ የማህበረሰብ አባላት እንዳሉ ልንረዳ ይገባል። እናም እኛ የምንለው ምንድን ነው፣ ስልክ መደወል እና በየትኛው ስልክ ቁጥርም መደወል እንዳለባችሁ ለማወቅ እንደምትሹ እንገነዘባለን። መደወል ስትፈልጉ የስልክ ቁጥሩ 13 28 50 ነው። የኦንላይን ተጠቃሚ ያልሆኑ ሰዎች በዚያ ቁጥር ደውለው እርዳታ እንዲያገኙ ለማድረግ ያለውን ጫና በመጠኑ ለመቅረፍ እንችላለን ብለዋል። ይህ በእንዲህ እንዳለም የተቃዋሚ ቡድን መሪ አንቶኒ አልቤኒዚ የፌዴራል መንግስቱ ለኮሮና ቫይረስ አስቸኳይ እገዛ ዝግጁ ያልነበረ በመሆኑም ከሽፈት እንደገጠመው ተናግረዋል። አቶ አልቤኒዚ ሥራዎች ከመንግስት ተቋማት ወደ ግል የመዛወራቸውን መዘዞች አስመልክተውም መንግሥት ኮንትራቶችን ለግሉ ክፍል በመስጠቱ ያስከትላቸውን መዘዞች ተመልክተናል። እውነታው የመንግሥት ተቋማትን አራቁቶ የግብር ከፋዩ ሕዝብ ገንዘብ የተሰጠው ለአራት ትላልቅ የሂሳብ ሥራ ድርጅቶች መሆኑ ነው ብለዋል። የፌዴራል መንግስቱ የኮሮና ቫይረስ ወረርሽኝን ለመከላከል ተጨማሪ ወጪን የሚፈቅዱ ሁለት ድንጋጌዎችን በፓርላማ ሳልፏል። ኩዊንስላንድ በኮሮና ቫይረስ የተጠቁ ነዋሪዎቿ ቁጥር 319 በመድረሱ ቫይረሱን ለመከላከል ድንበሮቿን በዚህ ሳምንት ልትዘጋ ወስናለች። የኩዊንስላንድ መንግሥት ለማኅበረሰቡ ጤና ጥበቃ ለማድረግ ከረቡ እኩለ ሌሊት ጀምሮ ድንበሮቹን የሚዘጋ መሆኑን አስታውቋል። ወደ ኩዊንስላንድ የሚዘልቅ ማንኛውም ሰው ለአስራ አራት ቀናት ራሱን እንዲያገል ግድ ይሰኛል። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የፌዴራል መንግስቱ የማይጋቭ ድረገጽ ተጨማሪ የኦንላይን ትራፊክ ማስተናገድ ለምን እንደተሳነው እንዲያስረዳ ጫና ገጠመው። ኩዊንስላንድ የኮሮና ቫይረስ መስፋፋትን ለመገደብ ድንበሮቿን ልትዘጋ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። ዋንት ቱ ሂር ሞር ስቶሪዝ ላይክ ዚስ? ሊስን ኦን አፕል ፖድካስትስ፣ ጉግል ፖድካስትስ፣ ስፖቲፋይ፣ ኦር ዌርኤቨር ዩ ጌት ዮር ፖድካስትስ ፍሮም።